የኦሮሞ ቲያትርና ሙዚቃ ባለሙያዎች ማህበር አባላት የሚገኙባቸው የኪነጥበባት ባለሙያዎች በኦሮሚያ የተለያዩ አካባቢዎች የሚያደርጉትን የኮቪድ-19 ትምህርትና ቅስቀሳ ቀጥለዋል። የቡራዩ ከተማ አስተዳደር የጤና ባለሙያዎችን፣ የሃይማኖት አባቶችን እና በጎ ፈቃደኛ ወጣቶችን በማስተባበር ትናንት ባዘጋጀው ስነስርዓት አባላቱ ተሳታፊ መሆናቸው ተገልጿል። ፀሐይ ዳምጠው እዚያው ተገኝታ ነበር ተከታዩን ዘግባለች የኦሮሞ ቲያትርና ፊልም ቡድን አባላት በትናንትናው ቅስቀሳ የተሳተፉት በግንዛቤ ማስጨበጫው ከጤና ባለሙያዎች ከሃይማኖት አባቶችና ከከተማው አስተዳደር ጋር በመሆን ነው ህብረተሰቡ የሚተላለፉ መልእክቶችን ተግባራዊ ማድረግ ይገባል ብለዋል በመልእክታቸውም በመርሃ ግብሩ ላይ ከተገኙት አንዱ አርቲስቱ ምኔቻ አሰፋ ህብረተሰቡ ቫይረሱን በመከላከል ላይ ትኩረት እንዲሰጥ ነው ያሳስበው። መሰብሰብ የለብንም። ስንሰበሰብ ርቀታችንን መጠበቅ አለብን። በየጊዜው እጃችንን ቶሎ ቶሎ መታጠብ ግዴታችን፣ እንደ ግዴታ መውሰድ አለብን። እንጠባበቅ። እኔ ዛሬ ስኖ፣ ነገ አገኘል። ነገ ከነገ ወዲያ ልንገናኝ፣ ልንቀጥል። ይህም በሽታ ልንገታው፣ ልናቆሙ፣ ልንገለው የምንችለው ዛሬ ስንተባበቅ። በተለይም ከትንሣኤ በዓል ጋር ተያይዞ ጥሬ ምግቦችን ከመመገብ እንቆጠብ መልእክት አስተላልፈዋል። ሲስተር ጫልቱ በብራዩ ከተማ ጤና ጣቢያ ውስጥ የሚያገለግሉ የጤና ባለሙያ ናቸው። ህብረተሰቡ ራሱን ከቫይረሱ ለመጠበቅ የሚያደርጋቸው ጥንቃቄዎች መበረታታት አለባቸው ይላሉ። ጥንቃቄ መደረግ እንዳለበት አስገንዝበዋል። ተራርጎ መሄድ በጣም ጥሩ አይደለም። ይሄ ለዚህ በሽታ ማስተላለፍ በጣም ሰፊ ሚና ይጫወታል። ለሰዎች ስትናገር አሁን ተራርቆ ከሄዱ ትንሽ ቆይቶ ተጠጋግቶ ተያይዞ ተቃቅፎ ሲሄዱ መንገድ ላይ ይታያል። ለህብረተሰቡ አሁንም ይበልጥ በየአቅጣጫው በየትም ትምህርት መሰጠት ስለሚያስፈልግ እየሰጠን ነው ማለት ነው። እስቲ ለዚህ ለድሃ አገር ማለት ነው። በቀን መቶ መቶ ተገዝቶ ቀም ነገር ቢሆን ማን ይችላል? አሁን ግን እጃችን በመታጠብ እና እርቀታችን በመጠበቅ እጅ ለእጅ ለመጨባበቅ ይሄንም በሽታ የምንከላከል ከሆነ በጣም ቀላል ስለሆነ አደራ ጭምር ነው ለህብረተሰብ የምለው። የከተማው ከንቲባ አቶ ሰለሞን ፈዬ በተሽከርካሪ በመዘዋወር ነዋሪው የግል ንጽህናና የአካላዊ ርቀቱን በመጠበቅ ራሱን ከኮሮና ቫይረስ ስርጭት እንዲከላከል ቀስቅሰዋል። ህብረተሰቡ ግንዛቤ አግኝተዋል። ነገር ግን አተገባበሩ ላይ ችግር ስላለበት በተለይም ማህበራዊ ርቀቱን ጠብቆ ከማንቀሳቀስ አንጻር ትራንስፖርት አጠቃቀም ላይ ህብረተሰብ ከሚሰበሰብበት አካባቢም ስናይ የመሰብሰብ ቦታዎች ምልክቶች አሁንም ስላልተቋረጡ ህብረተሰቡ ግንዛቤውን በደንብ እንዲጨብጥና የጤና ባለሙያ የሚያስተላልፈውንና መንግስት ያወጣውን አዋጆች እንዲተገብሩ በደንብ ግንዛቤውን እንዲይዙ ነው። ይህንን ለማድረግ ደግሞ ሁሉም የራሱን ድርሻ እንዲወጣ ታስቦ አርቲስቶች ከኦሮሚያም የመጡ ከተለያዩ ከተሞችም የመጡ አርቲስቶች ተሳትፈውበታል። ሁለተኛ ሁሉም የሃይማኖት አመራሮች እና ተከታዮች ዛሬ መልክት እያስተላለፉ ነው ያለው። መንግስት ያወጣውን አዋጆች፣ አስቸኳይ ጊዜ አዋጅን ለማስፈጸም የወጣው ደንቦችና መመሪያዎች ስለመጡ እሱ ላይም ግንዛቤን እንዲይዙና አጠቃላይ ይህን በሽታ ለመከላከል ቅድሚያ መሰራት ያለባቸው ጥንቃቄዎች ላይ ሰፊ ግንዛቤ እንዲያገኙና አተገባበር ላይ ያለውን ችግር ከወዲሁ እንዲፈታ ለማስጨበጥ የሚደረግ አላማ ነው ማለት ነው የዛሬው ጉዟቸው። የከተማው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ምዝጋና ጤረሳ በበኩላቸው በከተማው እስካሁን ስምንት ሰዎች በቫይረሱ ተጠርጥረው በለይቶ ያ ክትትል ስደረግላቸው መቆየታቸውንና ገሚሶቹን ነጻ በመሆናቸው መውጣታቸውን ተናግረዋል። በእኛ ከተማም ሊገኝ ይችላል የሚል እሳቤ ይኖረናል። በአዲስ አበባ ቅርበት ካለን ከቶታል ፖፑሌሽኑ ከመነሳት ማለት ነው ላቀል ቅድሜን የተለያዩ አሶሎሽን ሴንተሮችን አዘጋጅተናል። አራት አሶሎሽን ሴንተሮች ለዚህ የሚሆኑ ባለሙያዎችን አሰልጥነናል። እነኛ ባለሙያዎች አሁን አሶሎሽን ያስገባ ነው ለዚህ የተጠራጠሩ ወደ ስምንት ሰዎች በቡራዩ ከተማ አስገብተን ነጌቲቭ የሆኑ አሉ። ነጌቲቭ ሆኖ የወጡ ሌሎቹ ደግሞ አስራ አራት ቀን ጠብቆ ምልክት ሳያሳዩ የቀሩት ወደ ቤታቸው የተመለሱ ስላሉ አሁን ባለው ደረጃ ወደ አራት ቦታዎች አሶሌሽን ሴንተር ከነ ከሚያስፈልጉት ነገሮች ጋር አዘጋጅተን እየሰራ ነው የምንገኘው። የተለያዩ የከተማው ነዋሪዎች ህብረተሰቡ አሁንም ድረስ ግንዛቤው አናሳ መሆኑን ጠቅመው መንግስት ያስቀመጣቸውን መመሪያዎች ተግባራዊ ማድረግ እንደሚገባ ተናግረዋል። ለአሜሪካ ድምፅ ሀይድ አምጦነኝ ከአዲስ አበባ YOU WAY